ዛሬ የተጠራው የአማራ ክልል ምክር ቤት አስቸኳይ ጉባኤስ የስምንት የቢሮ ኃላፊዎችን ሹመት ሲያጸድቅ ወደ ፌዴራል በተዘዋወሩ የክልል አመራሮች ዙሪያ ክልሉ ካሉበት ውስብስብ ችግሮች አንጻር ወቅቱን ያልጠበቀ ዝውውር ነው በሚል ተቃውሞ መሰማቱን አስቴር ምስጋናው ከባህር ዳር ዘግባለች። የአማራ ክልል ምክር ቤት አስቸኳይ ጉባኤውን ዛሬ ያካሂዷል። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ አራት የክልሉ ከፍተኛ አመራሮች ወደ ፌዴራል መዛወራቸውንም ለምክር ቤቱ ገልጸዋል። በምትካቸውም እጩ አመራሮች ያሏቸውን እንዲያጸድቁ ለምክር ቤቱ አቅርበዋል የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክትል ርዕሰ መስተዳደርነት በቀረቧቸው ዶክተር ፋንታው ማንደፍሮ ሹመት ላይ ምክር ቤቱ ሰፊ ውይይት አድርጓል የምክር ቤቱ አባላት ከወትሮ በተለየ መልኩ በእጩነት በቀረቡና ና በዝውውር ወደ ፌዴራል በተዛወሩ አመራሮች ላይ ጠንከር ያለ አስተያየት ሰጥተዋል አንዳንድ የምክር ቤት አባላት በእጩነት ለቀረቡት ምክትል ርዕሰ መስተዳደር አስተያየት ሲሰጡ ግለሰቡ እውቀትና ልምድ ቢኖራቸውም አሁን ክልሉ ያለበትን ችግር ለመፍታት አዲስ አመራር በመሆናቸው ፈተና የሆነባቸው ተደርሷል ብለዋል። ወደ ፌዴራል ለተዛወሩ ደግሞ የክልሉን ችግር ከስር መሰረቱ የሚያውቁ አመራሮች በመሆናቸው ዝውውሩ ወቅቱን ያልጠበቀ ነው፣ ነባሮችን ከመላክ ይልቅ አዲሶቹን በፌዴራል መንግስቱ እንዲመደቡ ማድረግ ተገቢ ይሆን እንደነበር ተከራክረዋል። ለዚህ ክልል ደግሞ ሁሉም ችግር ለሚቀው ያሉ በፈተራ ውስጥ ያለው አመራሮች ያስፈልጉ ያስፈልጉ መጀመሪያ መንግስት መጫ ናገር አስባለ ኢትዮጵያ ብቻ ነው ግን አማራጭ ክልል እና ክልል በኖር ሲችል ነው። ኢትዮጵያ ምገርባው ብያለሁ። በዚህ በቀር የህም ሰዎች ላይ ኮሙነል ማየት የመጡት ሰዎች ደግሞ ፌዴራል ህግ ተፈቅዶ ቢሹ ሰዎች ስለሆኑ በዚያ መንገድ ማየት ነው ትክክል የሚጀምራታል አወቀናል። የአመራሮቹን ወደ ፌዴራል መዛወር የደገፉ የምክር ቤት አባላትም አስተያየት ሰጥተዋል። እኔ ወደ ፌዴራል የሄዱትን ጓዶች ተገቢና ትክክለኛ ቦታ የአማራን ህዝብ የሚወክሉበትና ኢኮኖሚያዊና ማህበራዊ ጥያቄዎቻችን ምላሽ የሚያሰጥ የአማራን ህዝብ ደህንነት በሚያስጠብቁ ቦታዎች ላይ የአማራን ህዝብ የፀጥታ ሁኔታ በሚያስጠብቁ ሁኔታዎች ላይ የተሰማሩ በመሆናቸው ይህን አውቆ ምደባቸውን ፕሬዚደንቱ ያቀረቧቸውን ምክትል ርዕሰ መስተዳድር ብንቀበል እና ብናጸድቅ መልካም ነው የሚል አስተያየት ለማቅረብ ነው። በመጨረሻ የምክትል ርዕሰ መስተዳደሩ ሹመት በሶስት ተቃውሞ በ48 ድምጽ ተአቅቦና በአብላጫ ድምጽ ጸድቋል። ከዚህ በተጨማሪም ምክር ቤቱ የሰባት ቢሮ ኃላፊዎችን ሹመት ያጸደቀ ሲሆን በአማራ ክልል ታሪክ ለመጀመሪያ ጊዜ በምክትል ርዕሰ መስተዳደር ማዕረግ ሴት ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሹመዋል። ዶክተር የሽመቤት ደምሴ የአማራ ክልል ኦዲት ጄኔራል፣ ዶክተር ሰኢድ ኑሩ በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ቤቶች ኮንስትራክሽን ልማት ቢሮ ኃላፊ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ፣ አቶ ተፈራ ወንድማገኝ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ፣ አቶ አብዩ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ሀይለ እየሱስ ተስፋ ማርያም የአማራ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝደንት በመሆን ቃለ መሐላ ፈጽመዋል። ይህ በእንዲህ እንዳለ አራት ከፍተኛ የክልሉ አመራሮች ወደ ፌዴራል መንግስቱ መዘዋወራቸውን በርከት ያሉ የምክር ቤት አባላት ተቃውመውታል። አንዳንዶቹ ክልሉን ለማዳከም የተደረገ ሴራ ነው ሲሉ ያነጋገሩ ናቸው ምክር ቤት ሰጪዎች ገልጸዋል። የአመራሮቹን ወደ ፌዴራል መዛወር የደገፉ የምክር ቤት አባላትም አስተያየት ሰጥተዋል። ርዕሰ መስተዳድሩ ያቀረቡት መንገድ ለእኛ ጥሩ በር የከፈተ መስሎን ነበረ። ምክንያቱም አቅርብ ያለው ነገር ግን የምክር ቤት አባላት ባቀረቡበት መንገድ ማጽደቅ የሚገባው ምክር ቤቱ ስለሆነ ይደር ዋል ሚል ከሆነ በእኔ በኩል ችግር የለብኝም የሚል ነገር አቅርበዋል። ከረፍት ስንመለስ ግን ያ ነገር ተሸርቦ መጽደቅ አለበት ወደሚል ነገር ተገብቶ ስልጣን በየጊዜው የዚህ ህዝብ ለቅሶ፣ የዚህ ህዝብ ምሬት የማይረዱ በርካቶች ደግሞ ያን ቦታ መተካት የሚፈልጉ አካላት ከመኖራቸው ጋር ተያይዞ አንዳንድ አመራሮች እኮ በነገራችን ላይ ካለው ከጊዜ ተጨባጭ ሁኔታ ተነስተው አይ አንፈልግም አመራርነትን ሲሉ፣ እኛ ደግሞ እንፈልጋቸዋለን፣ ህዝብ ደግሞ ይፈልጋቸዋል ብለን አስገድደን መሪ የምናደርጋቸው ሰዎች የሉም። ታዲያ እነዚህን ሰዎችም ጠይቀዋል በሚል ሰበብ መነሳቱ ህዝብ እየፈለጋቸው ማንሳቱ የአማራ ህዝብን አንድነት ወደፊት ማዳከሚያ መንገድ ነው። እኔ እንደ አማራ ክልል እንዳንድ የምክር ቤት አባልነትም እንደ ወከለኝ ህዝብም ተገቢነት ነው የሚል ነገር የለኝም። በነገራችን ላይ ድምጸት አቅቦ ነው። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው አመራሮቹ በራሳቸው ወደ ፌዴራል የመዛወር ጥያቄ አቅርበው እንደነበረ ገልጸው እርሳቸውን በክልሉ እንዲሰሩ ጥረት አድርገው እንደነበር ለምክር ቤቱ አስረድተዋል። ብዙ ይሄ ህዝቡን ለመጉዳት ታስቦ ነው፣ ክልሉን ለማዳከም ታስቦ ነው። እንዲህ እንዲህ አይነት ጉዳዮችን ብዙ ከግምት ባናስገባቸው ጥሩ ነው። እንዳላችሁት እኔም በግሌ እንደ ፓርቲ ወስነናል። ነገር ግን አቶ ላቃ እዚህ ቢቆዩ አይጠቅሙንም፣ አቶ ዮሐንስ እዚህ ቢቆዩ አይጠቅሙንም የሚል ሀሳብ የለኝ። ክርክርም አድርገንበታል። በነገራችን ላይ እነሱ ፍላጎትም ወደዚያ መቀየር ነው። ሌላ ስምሪት ስጡን፣ እስካሁን አገልግለናል ከሞት የተረፍንን በድህነት ውስጥ ያለን ክልል መሪዎች ስለሆነ ነው እንጂ ከዚያ ሞት ተርፈን በዚያ ላይ ደግሞ ገዳይ ጀግና የሚሆንበት ሟች የሚወቀስበት አገር ውስጥ ሆነን የተለያየ ስም እየተሰጠን ቆስለናል፣ ደምተናል። ስለዚህ ሌላ ስምሪት እንፈልጋለን፣ ሌላ ስምሪት እንፈልጋለን ብሏል። እኛም እስከ ምርጫ ድረስ እንዲቆዩ ፈልገናል፣ ታግለናል፣ ቆዩ ብለናል። የጓዶች ጥያቄ አለ። የንቅየር ጥያቄ ከእነሱም መጥቷል። ነገር ግን የምክር ቤት አባላት እስከ ምርጫ ተጭነን እንዲያደርገን ሌላ ስምሪት መሰጠት አለበት። ወይም ሌላ ጉዳይ ከሆነ የምክር ቤቱን ሀሳብ የሚሰጠውን ድምፅ እናከብራለን። ነገር ግን እነዚህን ከግምት ውስጥ ብናስገባ ጥሩ ነው። ግን የመጡት ሰዎች ደግሞ ለአማራ ሕዝብ አይታገሉም ብሎ ማሰብ ደግሞ ሞኝነት ነው። ወደ ፌዴራል መንግስቱ የተዛወሩት ከፍተኛ አመራሮች የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ ቦ ያለው፣ ምክትል ርዕሰ መስተዳደር አቶ ላቃያሌው፣ አቶ ፋንታ ደጀን እና አቶ መላኩ አለበል ሲሆኑ አራቱም አመራሮች በዛሬው የምክር ቤት ስብሰባ አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።